ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ቀደም ባለው የቃለ ምልልስ ክፍለ ዝግጅታችን አምባሳደር ፍጹም አረጋ፣ የኢትዮጵያ ዳያስፖራ አገልግሎት ዋና ዳይሬክተር፣ የአገልግሎቱን ዓላማና ግብ የሀገር ውስጥና ባህር ማዶ ተሞክራዊ ግንዛቤዎችና የአገልግሎት ዘርፎችን አንስተው ገልጠዋል። ወደ ቀጣዩና የመቋጫ ዝግጅታችን ያመራ ነው። እንዲህ ነው። ሁለተኛውን ትውልድ በተለይ ባህር ማዶ ያሉት ኢትዮጵያና ኢትዮጵያውያንን እንደዚሁ እነሱ ላይ ትኩረት ለማድረግ እስካሁን ምን ተከውኗል? ለወደፊቱስ በዘላቂነት ምን ለማድረግ ነው ታስበው ያለው ወደ ኢትዮጵያ መጥተው የሚመኙትን ነገር ማድረግ እንዲችሉ ለሁሉ ክፍት ነው። የኛ ትውልድ ሁለተኛ ትውልድ እንደዚህ እየተባለም የመከፋፈልም ነገርም የለን። ሁለተኛ ትውልድ ኢትዮጵያን እንዲመጡ አንደኛው ትውልድ መርቆ ሳፍሮ ሸኝቶ መሸን መላክ አለበት። እነሱ ውጤትም ናቸው ብለንም እናምናለን። ለየት የሚያደርጋቸው ወላጆች ከራሳቸው ቆርሰው ተቸግረውና በስደት ሆነው በደንብ ያስተማሯቸው ስለሆነ ቴክኖሎጂ ላይ ያላቸው ቅርበት ነገሮችን መረዳት ኢትዮጵያ ውስጥ ያለውን የንግድ ወይም የኢንቨስትመንት እድሎችን የማየት በቀላሉ የመረዳትና ቶሎ ወደ ስራ የመቀየር ችሎታቸው ያላቸውን እውቀት ለሌላው ለማካፈል ያላቸው የተለየ በመሆኑ እነሱም የበለጠ ወላጆቻቸውም ጭምር ተጠቃሚ ይሆናሉ። አገርም ተጠቃሚ ይሆናል። ሌላው ደግሞ እነሱ በዚህ መልክ በዚህ እድሜያቸው ቶሎ ብለው ከሀገራቸው ጋር ካልተሳሰሩ ከሀገራቸው ጋር የሚኖራቸው ትስስርም ይቋረጣል። ሶ እሱ ደግሞ ለነሱም ማንነት ማጣት ጉዳት ነው ለሀገርም ሲሰራ ነው። ሶ እነዚህን ከግምት በማስገባት ነው በተቻለው ፍጥነት ወላጆቹም የሚቀበሉት ሀሳብ ነው የተለየ ትኩረት ተደርጎ ሁለተኛው ትውልድ ላይ እንዲመጡ ማበረታት የተያዘው ማለት ነው። በመንግስት ዘንድ ጥሩ ግንዛቤ ያለ ያ በመኖሩ ነው። ይህም የዲያስፖራው አገልግሎት ራሱን ችሎ እንዲቆም የተደረገው። ምናልባት ከዚህም ባለፈ የዲያስፖራውን ማህበረሰብ አስተዋጽኦ በውል ከመረዳት አኳያ አሁን አገልግሎት ደረጃ ያለው ወደፊት በሚኒስቴር መስሪያ ቤት ደረጃ ቢሆን ወይም ሲልም አልፎ የካቢኔ ሚኒስትር በሆነ ሰው ደረጃ ይህንን የዲያስፖራ የጦራ ጉዳዮች ሚኒስቴር መስሪያ ቤት ተብሎ ቢቆም ለዘላቂነቱ ዋስትና ይሰጣል። እንደዚሁም ደግሞ ጉዳዮችን በካቢኔ ላይ አቅርቦ ለማስፈጸም አንድ ትልቅ አጋዥ ኃይል ሊሆን ይችላል የሚል እሳቤ ቢኖር የእርሶ አተያይ ምንድን ነው? ለወደፊት ከረጅም ጊዜ እቅድ አኳያ ወይም በሌሎች ሀገሮች ላይ እንደሚደረጉ እዚህ አውስትራሊያ ውስጥም እንደምናየው የአውሮፓ ውስጥ ያሉ አገሮች እንደዚሁ ከዛ ተሞክሮ አኳያ በየሴኔት ወይም የሕግ መወሰኛ ምክር ቤት ስራ ዘመን ሳያበቃ እንደዚሁ እዚህም የዲያስፖራን ጉዳይ እዛ ተገኝቶ ለማስረዳት በእርግጥ ነዋርነታቸው እዚህ ነው። ስብሰባዎች ሲኖሩ እዛ ይሄዳሉ። የዲያስፖራውን ጉዳዮች የኤዥያ ፓሲፊክ ተወካይ አንድ የሕግ መወሰኛ ምክር ቤት እዛ አላቸው ሄደው አስረድተው ይመጣሉ። በተከታታይ እነሱም ልክ እንደ ሌሎቹ እዚያ ያሉት የዲያስፖራ ማህበረሰብ አባሎች መርጠው ይልኳቸዋል። በዛ አይነት የሚያስከውኑም አሉ። በእኛ ሀገር ሁኔታ የማይሰራ ከሆነ አገልግሎቱን ወደ ሚኒስቴር መስሪያ ቤት ከፍ ማድረጉ አንድ አጋዥ መፍትሄ ሊሆን ይችላል ይላሉ። እንደዛ አይነት አስተያየት ከሚዲያ ላይ ተሰምተናል። ያው ይህ መረጃ ከኛ የወጣ አይደለም። መንግስት እንግዲህ አሁን ባለበት ቢደራጅ መልካም ነው ብሎ በዚህ መልክ አድር አይቶታል። በፊት ከነበረው ሁኔታ በጣም ትልቅ መሻሻል ነው። አሁን ለሚያከናውነው ስራ በእኔ እምነት በቂ አደረጃጀት ነው ብዬ እወስዳለሁ። ተጨማሪ የሰው ኃይልና በቴክኖሎጂ መታጠቅ ከዛ ደግሞ ስራው እዚህ ብቻ የሚሰራ አይደለም። በውጭ በሚስዮኖች፣ በሀገር ውስጥ ደግሞ ከዋናው መስሪያ ቤት ከኛ በተጨማሪ በክልሎች የሚሰራ ነው። ሌላው ከውጭ ጉዳይ ሚኒስቴር ጋር እንደ አንድ አካል ሆነን እንደ ተጠሪ ተቋም ሆነን የምንሰራ በመሆኑ ካቢኔ ላይ የሚያስፈልገን ነገር ሁሉ ቢኖር በውጭ ጉዳይ ሚኒስትሩ ወይም ሚኒስቴር አማካኝነት የሚያስፈልገን ነገር ሁሉ ማግኘት እንችላለን። ስለዚህ አሁን ባለበት በጥሩ ሁኔታ የሚያሰራ ነው የሚል እምነት ነው ያለኝ። አንዳንድ ሀገሮች፣ ለምሳሌ ኬንያ፣ ዳያስፖራ የሚል ከውጭ ጉዳይ ሚኒስትሩ ስያሜ ላይ ጨምረውበት እንዳለ አቃለው እንደየ ሀገሩ ሁኔታ ለምሳሌ ሀገራቸው ውስጥ ያለው ሕዝብ በብዛት በውጭ የተበተኑባቸው የተለየ እንትን አድርገው ይሰጣሉ። ኢትዮጵያም የህዝብ ቁጥር ቀላል አይደለም አሁን። ስለዚህ ከዛ አንጻር ያንን የሚመጥን የሰው ሀይል እና ቴክኖሎጂ ከያዝን በፖሊሲ ደረጃ ያሉ ጉዳዮችን ለማስፈጸም የግድ የካቢኔ መሆን አለበት የሚል ነገር የለኝም። በዛ ደረጃም አሁን ባለው መልኩ በጥሩ ሁኔታ መስራት ይችላል የሚል እምነት ነው ያለኝ። በተለይ አጠንክሮ እንዲዘልቅ ለማድረግ እንደዚሁ ዲያስፖራ ማህበረሰብ አባላትም ተሳትፎ በሀገር ውስጥም ይሁን በባህር ማዶ ከፍ ብሎ እንዲጠናከር በግማት በፖለቲካ ተሳትፎ፣ በማህበራዊ ተሳትፎ፣ በበጎ አድራጎት ተሳትፎ በርካታ ዘርፎች አገሬ ብለው እንዲንቀሳቀሱ ለማድረግ ወደ ሀገርም ደግሞ እንዲመጡ አንደኛም ሁለተኛ ወደፊት ሶስት አራተኛም ትውልድ እያለ እንዲቀጥል ኢትዮጵያውያን ዲያስፖራ ቀን የሚል ሰይሞ አንድ ቀን ቆርጦ ያ ዓመታዊ በዓል ሆኖ ቢዘጋጅና የተለያዩ ሲምፖዚየሞች፣ ኮንፈረንሶች የወቅቱ የሀገሪቱ መሪ በሚገኙበት እንዲከበር ቢደረግ በባህር ማዶ ያሉት በየኤምባሲው እንዲያከብሩ የማድረግ ሁኔታዎች ቢመቻቹ ጠቀሜታ ይኖሯቸዋል። ከመጀመሪያው ላይ የተወሰነ ለመጨመር፣ አሁን ያለን አቅም በሰው ኃይልም በቴክኖሎጂ መጠናከር አለበት። በተለይ ቴክኖሎጂ ስል ምንድን ነው? ለምሳሌ ቮሊንተሮችን ወይም በጎ ፈቃደኞችን በሚመለከት የምናስተሳስርበት እንደ ሊንክደን አይነት ሲስተም ያስፈልጋል ብለን እያሰራን ያለንበት ሁኔታ አለ። እንዲሁም ደግሞ ኮረስፖንደንሶች ላይ የተሻለ ኮሚኒኬሽን ሊኖር ይገባል ብለን እየሰራ ነው ያለን። ግን ውጭ ያለው በቀጥታ ከኛ ጋር አይደለም እየተገናኘ ያለው። ውጭ ያለው በሚስዮኖቻችን አማካኝነት ስለሚመጣ እዛ ደግሞ የተሻለ ስለሚመጣው ሰው የተደራጀ ነገር ተደርጎ ጥያቄውም በአግባቡ ተስተካክሎ ስለሚመጣ እዚህ ለማስተናገድ ከባድ አይሆንም ማለት ነው እንዳለ ቀጥታ ከመላው ዓለም ጋር አይደለም ተገናኝተን የምንሰራው። ከሚስዮኖቻችን ጋር ተገናኝተን ነው የምንሰራው። ያንንም ደግሞ በተሻለ ለመስራት ቅድም ጥቅሻ አለው በሰው ኃይልም በቴክኖሎጂም ጠንከረን መውጣት አለብን። እሱን ደግሞ እየሰራንበት ነው ለማለት ነው። ሌላው የዳያስፖራ ወር በሚል ከአሁን ቀደም ጠቅላይ ሚኒስትሩ ለሁለት ጊዜ እንደዚህ ጥሪ አድርገው ሐምሌ ላይ ነው እንደዚህ አይነት እንቅስቃሴ ሲደረግ የነበረው። ዘንድሮም ከሐምሌ አጋማሽ እስከ ነሐሴ አጋማሽ ድረስ በአዲስ አበባ ላይ ይህንን እውነት ለማካሄድ ነው እንግዲህ የተዘጋጀ ነው። አንዳንድ አካባቢዎች የራሳቸው ቀን ለይተው ከዛ በፊት ቀደም ብለው የሚያከብሩበት ሁኔታ አለ። ለምሳሌ ድሬ ፍቅር የሚል ድሬዳዋ ላይ እያሰቡት እንዳለ ከእኛም ጋር ተቀናይተው ነው የሚሰሩት። የሀረሪ ቀን የሚል እንደዚህ አላቸው። ያንን ካጠናቀቁ በኋላ አዲስ አበባ ላይ በፌዴራል ደረጃ ሀምሌን አጋማሽ እስከ ነሐሴ አጋማሽ የተለያዩ እውነቶችን በማዘጋጀት ያው የረፍት ጊዜም ስለሆነ ልጆችም ይዘው ለመምጣት የሚፈልጉ ይዘው ስለሚመጡ በዛ አጋጣሚ ነው እንግዲህ ይህንን ያሰብነው ማለት ነው። እንደሚያውቆት ከቀድሞው መንግስት ጀምሮ ባለፉት 28 ዓመታት አሁንም በአዲሱ አስተዳደር እንደዚሁ ስድስት ዓመታት ተደጋግመው የሚነሱ ነገሮች ቢኖሩ አንዱም የለው ካርድ የሚባለው በተተኪነት እያገለገለ ያለው ከዛ አኳያ ነው። ባለፈው ስርዓት ውስጥ የጥምር ዜግነት ጉዳይ ተደጋግሞ ይነሳል። የጥምር ዜግነት ኢትዮጵያ ውስጥ እስካሁን በውጭ ለሚኖሩ ሰዎች ለመስጠት ያልተወደደበት ወይም ሁኔታዎች ያልፈቀዱበት ምክንያት ምንድን ነው? ለወደፊቱስ ይሄ እውን ቢሆን ጠቃሚ ጎኑ ወይም ጎጂ ጎኖቹ ምን ይሆናሉ? ከመምረጥና መመረጥ ውጭ ያሉ መብቶችን የሚያጎናጸፍ ነው። ይሄ የትውልድ ኢትዮጵያዊ መታወቂያ የሚለው በጣም ትልቅ መፍትሔ ተደርጎ ነው የሚወሰደው። እሱም ያው ቀልጣፋ በሆነ መንገድ አገልግሎት እየተሰጠ ነው ያለው። ግን ደግሞ ዳያስፖራ ከአሁን በፊትም በተለያዩ መድረኮች እኔም አሜሪካ በነበርኩበት ጊዜ በነበሩ ውይይቶች፣ አሁን ደግሞ የምክክር ኮሚሽኑ ሲያወያይ የሚነሳው የጥምር ዜግነት ጉዳይ ነው። ይሄ ደግሞ ሕገ መንግስታዊ ነው ጉዳዩ። ስለዚህ የምክክር ኮሚሽኑ መክሮ ከሚያጸድቅባቸው ጉዳዮች ውስጥ አንዱ ይሆናል ብለን እንጠብቃለን። ስለዚህ ሕገ መንግስታዊ ጉዳይ በመሆኑ በዛ አግባብ የሚታይ ይሆናል ማለት ነው። ከሌሎች ተመሳሳይ ትልልቅ ጉዳይ ተብለው የተያዙ እንደ ሰንደቅ ዓላማ ጋር ተያይዞ ያሉ እና ሌሎችም ጉዳዮች በዛው ልባት የሚያገኝ ይሆናል ብዬ ነው የማስበው። አምባሳደር ፍጹም አረጋ እንደ ኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተርነታቸው በእርግጥ በቅርቡ ነው ኃላፊነቱን የወሰዱት። ሆኖም ለወደፊቱ የአገልግሎት ዘመኖ ምን አይነት ራዕይ ነድፈው ይዘዋል? ወይም ምን አይነት የአጭርና የረጅም ጊዜ ፖሊሲ ቀርጸዋል? ወይም ለመቅረጽ እሳቤ ላይ ያለ ከእርሶ አማር ባህር ማዶ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ምን ይጠብቃሉ? ለዲያስፖራው ያለውት ራዕይ ምንድን ነው? በዚህ አጋጣሚስ መልእክቶ ምን ይሆናል? ዲያስፖራው በሀገሩ ልማት ላይ በሀገሩ እድገት ላይ የበኩሉን ተሳትፎ ማድረግ ተጠቃሚም እንዲሆን እድሉ እንዲጠቀምበት ማመቻቸት ነው። ከአሁን ቀደም ሬሚታንስ ወይም ደግሞ ገንዘብ የሚልኩ ሰዎች በሚልኩበት ጊዜ የሚያጋጥማቸው ችግር ያው የምንዛሪ ልዩነቱ ጋር ተያይዞ ነበር። እሱ እንዲፈታ ተደርጓል። ስለሆነም በህጋዊ መንገድ ገንዘብ በመላክ በውጭ ምንዛሪ በማስቀመጥ በመቆጠብ ያሰቧቸውን ፕሮጀክቶች ማሳካት የሚችሉበት እድል ተፈጥሯል። ወደ ቤተሰብም በሚልኩበት ሰዓትም በዚሁ አግባብ። ስለዚህ እነዚህን ነገሮች ተጠቃሚ እንዲሆኑ የማድረግ ከስቶክ ኤክስቼንጅ ጋር ተያይዞ የሚመጡ መረጃዎችን ተደራሽ በማድረግ ተጠቃሚ እንዲሆኑ የማድረግ እንዲሁም ወደ ኢትዮጵያ ይበልጥ መጥተው በቱሪዝም መልክም በዛ አጋጣሚ ደግሞ የሚያገኙትን ድል ተጠቅመው ሌሎች የስራ የቢዝነስ እድሎችንም እንዲቃኙ ኢትዮጵያ አሁን የምታደርግበት እና በፍጥነት እያደገች ያለችበት ወቅት ነው ያለ ነው። እርግጥ ነው አንዳንድ ቦታዎች የሚታዩ ልጅቶች አሉ። እነሱም ምክክርና በሽግግር ፍትህ መፍትሄ ያገኛሉ የሚል እምነት ነው ያለን። ስለሆነም ፈጥና በምታደርግበት ሰዓት ፈጥኖ በሚያድግ ባቡር ላይ መሳፈር ሳያመልጥ መሳፈር በጣም አስፈላጊ ነው የሚል እምነት ነው ያለኝ። ቻይና ፈጥና ባደገች ጊዜ አብረው የሰሩ ትልቅ ደረጃ ደርሰዋል። ግን ደግሞ ቆሞ ያዩ ደግሞ ያው ምንም መጠቀም አልቻሉም ማለት ነው። ስለዚህ ኢትዮጵያ አሁን ከአፍሪካ አይደለም በዓለም ፈጣን እድገት ያስመዘግባሉ ከሚባሉ እንግዲህ በተነጻጻሪ ካለንበት የእድገት ደረጃ ማለት ነው። ስለሆነም እዚህ ድል ላይ ተሳታፊም ተጠቃሚ መሆን ይገባል የሚል ነው። የሚታዩ ችግሮችን ደግሞ መፍትሄ እንዲያመጣ አብረው እንዲሰሩ በዚህ አጋጣሚ የመፍትሄ አካል መሆን እንዲችሉ አደራ ማለት ነው የምፈልገው። አሁን የምገኝበት ዘመን መረጃ በተሳሳተ መንገድ ገንዘብ የሚያስገኝ ከሆነም ውሸትም ቢሆን ሆን ተብሎ የሚሰራጭበት የጋዜጠኝነት ሙያ እና ክብር አብሮ የወደቀበት የመረጃ መብዛት ወይም ኢንፎርሜሽን ኦቨርሎድ ያለበት ስለሆነም አንድ ሰው ለጤናው ተስማሚ ያልሆነውን ምግብ እንደማይመገብ ሁሉ ለአእምሮ ለሕሊናው የማይመች መረጃን ዝም ብሎ ከመቃረብ በመቆጠብ ራሱን ትክክለኛ መረጃ፣ ሚዛናዊ መረጃ የሚያገኝበትን መንገድ እንዲጠቀሙን በዚህ አጋጣሚ መግለጽ እፈልገው። ኤስቢኤስ ጣቢያም በአማርኛ ፕሮግራም በአውስትራሊያና ለመላው ዓለም ለሚገኙ አድማጮች ሚዛናዊነት ያለው መረጃ በመስጠት ለምታደርጉት አስተዋጽኦ በዚህ አጋጣሚም ማመስገን እፈልጋለሁ። ጣቢያውንም፣ እንዲሁም ጋዜጠኛ ካሳሁንም በዚህ አጋጣሚ ከፍተኛ ምስጋና ላቀርብ እፈልጋለሁ። ዲያስፖራው እንደዚህ አይነት መረጃዎችን አገር ቤት የሚሰጡ ሚዛናዊ የሆኑ መረጃዎችን መንግስት የሚሰጣቸው መረጃዎች እንደ መንግስት የሰራቸውን ነገሮች ስለሆነ እነሱን መከተልም እነሱን ማወቅም በሚሰሯቸው ፕላኖች ተገቢውን ማድረግ የሚችሉበት ነው ማለት ነው። በዚህ አጋጣሚ ዜጎችም ዜጋ ተኮር የሆነ ዲፕሎማሲ ስለሆነ የመንግስት አቅጣጫ በህጋዊ መንገድ ከሀገር የሚወጡበትን ሁኔታ የበለጠ አጠናክሮ መቀጠል ከሚመለከታቸው ይህን እድል ከሚሰጡ ሀገሮች ጋር ሁሉ ስምምነት በመፈጸም ዜጎቻችን ስራ የሚያገኙበትን ሁኔታ የተጎዱ ደግሞ ከአሁን ቀደም ብዙ የተጠራቀመ ችግር አለ። ለምሳሌ ባለፉት ሶስት አመታት አካባቢ አስራ አራት ሺህ ሰዎች በላይ ወደ ሀገር እንዲመለሱ ተደርጓል። እንዲሁም ደግሞ ወደ አራት መቶ ሺህ የሚጠጋ ደግሞ ዜጎች በህጋዊ መንገድ ደግሞ ስራ እንዲያገኝ የተደረገበት ሁኔታ አለ። እዛው ባሉባቸው ሀገሮች ከመንግስታቱ ጋር በመነጋገርም ምህረት የተደረገላቸው አሉ። ለምሳሌ ዱባይ ውስጥ ወይም ዩ ኤ ውስጥ ብዙ ዜጎች ምህረት ተደርጎላቸው ወደ ህጋዊ ስርዓት የገቡበት ሁኔታ አለ። እነዚህን ስራዎች አጠናክሮ ዜጎች መብቶች እንዲጠበቁ የማድረግ ስራችንን የምናስቀጥል ይሆናል ማለት ነው። ስለዚህ በዋናነት እንግዲህ እነዚህ ላይ ትኩረት አድርገን ነው የምንሰራው ዲያስፖራው በሀገሩ ጉዳይ ይበልጥ ተሳታፊና ተጠቃሚ እንዲሆን ማስቻል ነው ማለት ነው። የአውስትሬሊያ እና የኢትዮጵያ ዲፕሎማሲያዊ ግንኙነት ስልሳኛ ዓመቱን ሊያከብር ተቃርበዋል። በርካታ ታሪኮች አሉ ከዚህ ጀርባ። ከቀዳማዊ ኃይለስላሴ ዘመነ መንግስት አንስቶ እስካሁን ባለው ጊዜ ውስጥ ከኢትዮጵያ መሪዎች የቀዳማዊ ኃይለስላሴ ይፋ ጉብኝት ከተካሄደ አምሳ ዓመታት አልፏል። ከዛ ወዲህ በሀገር መሪ ደረጃም ሆነ ቢያንስ በውጭ ጉዳይ ሚኒስትር ደረጃ አውስትሬሊያ ተጎብኝቶ አይታወቀም። ስልሳኛ ዓመት ስናስቆጥር ትልቅ ነገር ነው። የኢትዮጵያ አንዱ ዋነኛ ምሰሶ ሆነ ያለ ባህር ዛፍ የአውስትራሊያ በረከት ነው። አውስትራሊያ ከኢትዮጵያ ጋር ልዩ የሆነ ግንኙነት አላት። ቢያንስ በባህር ዛፍ እንደዚሁም ክቡር ዘበኛ ፈረሶች ስልጠናና ጀጃ ነው ወይም የክብር ዘበኛ ፈረሰኞች ፈረስ ከዚህ ሄዱ ናቸው። በርካታ ሌሎችም ጉዳዮች አሉና ይሄ የስልሳኛ ዓመት በርሶ ዲፕሎማትም ነበሩ፣ ሁለት ትልልቅ አገሮችን ወክለው ተገኝተዋል። የኢትዮጵያ ዲያስፖራ አገልግሎት በራሱ በተለይ ከአውስትራሊያ ጋር በተያያዘ ለስልሳኛ ዓመቱ ምን ሊያስብ ይገባል ይላሉ? እንደዚሁም በሀገር መሪ ደረጃም ሆነ ወይም በውጭ ጉዳይ ሚኒስትር ደረጃ ኢትዮጵያ አምሳ ዓመት በላይ ሆኗታል እና በመሪዎች ደረጃ አውስትራሊያን ከጎበኙ ይሄ ጥሩ አስባብ ይሆናል ወደዚህ ትኩረት ለማድረግ በርካታ የኢትዮጵያ አስተዳደር መሪዎች ሁልጊዜ የሚሄዱት አውሮፓና አሜሪካ ነው። እንደሚያውቁት ወደ አውስትራሊያ እንደ ሀገሩ ርቀት ሁሉ ለእነሱም የረቆነ ያለው። በእርግጥ በቅርብ ሚኒስትር ጫልቱ እዚህ ነበሩ። ወደፊት ይህን ግንኙነት ለማጠናከር ከፍተኛ የሆኑ አባላትን ወደዚህ ለመላክ እርስዎንም ጨምሮ፣ ኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር፣ ምን ሊደረግ ይገባል ይላሉ? ይሄ ጉዳይ ያው ምክክር ይፈልጋል በውጭ ጉዳይ ሚኒስቴር ደረጃ እነሱም እንደያዙት ተስፋ አድርጋለሁ። ይህንም አጋጣሚ ደግሞ ተጠቅሜ ማነሳላቸዋለሁ። እንደዚህ አይነት አጋጣሚዎችን ተጠቅሞ የሁለትዮሽ ግንኙነትን ማጠናከር የተገባ ነው። ስለዚህ የሁለቱ ሀገሮች ግንኙነት ቅድም በገለጽከውም ብቻም ሳይሆን በሌሎች አግባቦች እንደዚሁ እንዲጠናከር ማድረግ ይኖርብናል። በተለይ እንደዚህ ታሪካዊ የሆኑ አጋጣሚዎች ሲኖሩ የነበሩ ግንኙነቶችን አውስቶ ግንኙነቱን የበለጠ ደረጃ ማሸጋገር የተገባ ነው የሚሆነው። እንግዲህ ከመራቁም ጋር ይሆን በንግድም በኢንቨስትመንትም ያለን ግንኙነት የሌሎቹን ሀገሮች ያህል ያለመሆን ብቻ ሌሎች ምክንያቶችም ይኖራሉ። በፊት በነበረኝ ስራ ማስታውሰው ትልቅ የማዕድን ልማት እድል እንዳለ አውስትራሊያ ያውቃለሁ። ከዛ ጋር ተያይዞ በሽርክና የሚሆን በቀጥታ ብቻቸውን መጥተው የሚያለሙም እንዳለ አውቃለሁ። እሱንም የበለጠ ማጠናከርም ይኖርብናል። እንደዚህ አይነት ትስስሮች ደግሞ ለሁለትዮሽ ትስስሮችም ትልቅ ፈርቀዳጅ ነው የሚሆኑት። ዳያስፖራው ደግሞ እዛ እስካለ ድረስ ይህን ግንኙነት አስታውሶ ፕሮግራም ቢያዘጋጅ፣ እኛ ከዚህ ሆነን ያንን ፕሮግራም ለማስተባበር እንሞክራለን። የተለየ የአከባበር ሁኔታ ካለው ደግሞ ምክክር ከተደረገበት በኋላ የሚኖረውን ምላሽ የማሳውቅ ይሆናል ማለት ነው ጋር እጊ አመሰግናለሁ። አውስትራሊያ ውድ ልጇን ዶክተር ካትሪን ሀምሊንን እንደዚሁ ሰጥታለች። እረፍታቸውም ሀገሬ ብለው አውስትራሊያ ከመቀበር ይልቅ ከተወለዱባት ከተቀበረበት ሀገር ይልቅ ኢትዮጵያ መርጠው እዛው አርፈዋል። በእርግጥ ኢትዮጵያም ልጄ ብላ ተቀበላቸው፣ የመጨረሻ እልፈታቸው እረፍታቸው እዛ እንዲሆን ፈቅዳለች። የፊስቱላ አገልግሎት ትልቅ አስተዋጽኦ በኢትዮጵያ ብዙ በርካታ ሰዎችን ሕይወት የቀየረ ነው። እንደዚሁም ሲድኒ ላይ የአበበ ቢቂላን መንገድ ተብሎ ተሰይሞ አለ። በኦሎምፒክ መንደር ውስጥ ለአበበ ቢቂላ ትልቅ ቦታ ተሰጥቶ እነዚህ ሁሉም ስላሉ አውስትሬሊያን በተቻለ መጠን በስልሳኛው አመት ጠንካራ ባለ መልኩ ብታስቡ ከሚል ማስታወሻ አኳያ ነው። አምባሳደር ፍጹም አረጋ፣ የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር፣ ስለ ቃለ ምልልሱ እናመሰግናለን። ከቃለ ምልልስ ባሻገር አውስትሬሊያን የመጎብኘት እድል እንደሚገጥመው ተስፋችን ነው። በድጋሚ ምስጋናችን ይድረስ። እጅ ጋር ያመሰግናለሁ። ጋዜጠኛ ከሳሁን ለዛሬውም ካለመልስ እንዲሁም በጣቢያው በአማርኛ ፕሮግራም አውስትራሊያም ሆነ ለመላው ዲያስፖራ ለምታደርጉት አገልግሎት ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ